स सूरज मूं फुल ል እኛ ደግሞ ምስለ መንፈስከ ይህም ባህነት በአማርኛ ያቆኑ ለጸሎት ተነሱ ነው ያለ። እኛ ደግሞ የመለስ ነው የምንነበረ አቤቱ ይቅርበለ የሚል ነው። በዜማ ቄሱ ሰላም ለሁላችሁ ይሁን ሲለን፣ እኛ ደግሞ የመለስ ነው በዜማ የምንነበረ ከመንፈስህ ጋር የሚል ነበር። አሁን ደግሞ ዲያቆኑ ጸልዩ ይላል በዜማ ጸ ሲል እኛ ደግሞ አሁን ዘበሰማያት እንደግማለን ማለት ነው። አባታችን ሆይ የሚለውን ጸሎት እናደርሳለን። አሁን ዲያቆኑ ይቀጥላል። እሱ አስተውቁ ከማየ ይህ እንዲህ የሚል ነው። እግዚአብሔር ይምረን ዘን በእኛም ላይ ይቅሩል ዘን እሹ ለምኑ ስለ እኛ ከቅዱሳን ጸሎት ልመናን የሚቀበል ዘን ሁልጊዜ በአማረ ነገር ብሩክ ከሚሆን ምስጢር አንድነት እንድንቀበል የበቃን ያደርገን ዘን ይችን ሲጨርስልን እኛ ደግሞ ኪራ ከዚህ ቀጥሎ ደግሞ አሁን ሁለተኛው ዲያቆን ተንሥኡ ለጸሎት እኛ ደግሞ እግዚኦ ተሳ ወይም ደግሞ ንፍቁ ሁለተኛው ቄስ ሰላም ለኩል ከሙ ሲልለት እኛ ደግሞ ምስለመንፈስከ። ይህም ማለት ዲያቆኑ ለጸሎት ተነሱ ሲል እኛ ደግሞ አቤቱ ይቅር በለ፣ ሁለተኛው ቄስ ደግሞ ሰላም ለሁላችሁም ሲለ እኛ ደግሞ ከመንፈስ ጋራ ብለን መልስ መሰጣችን። ቀጥሎ ሁለተኛው ዲያቆን አሁንም Oh, uh... ይህ ቃል በአማርኛችን ሲነገር ሁለተኛው ዲያቆን ያለው መብዓ ስለሚያመጡ ሰዎች ጸልዩ ነበር። እኛ ደግሞ የሰጠነው መልስ የወንድሞችን መብዓ ተቀበል፣ የእህቶችንም መብዓ ተቀበል፣ የእኛንም መብዓችንንና ቁርባናችንን ተቀበል ብለን ወደ ፈጣሪያችን አመልክታችን ነበር። አሁን ደግሞ ዲያቆኑ በዜማ ሳይሆን በንባብ ተንሥኡ ለጸሎት ይለናል። እኛ ደግሞ እግዚኦ ተሣሃለነ ወይም ለጸሎት ተነሱ ሲለን እኛ ደግሞ አቤቱ ይቅር በለ እንላለን። አሁንም ዲያቆኑ ፊቱን ወደ ሕዝቡ መልሶ የአባቶቻችን የሐዋርያት ትእዛዝ ነው። ሰው በልቡናው ቂምንና በቀል፣ ቅንዓትንና ጠብ በባልንጀራው ላይ በማንም ላይ ቢሆን አያት ብሎ አዋጅ ይነግርና በዜማ ስግ شفاعات الى انيا دمو قدمي ከነላለ ምን ማለት ነው በአማርኛ ያቆኑ ያለው በፍርሃት ለእግዚአብሔር ስገዱ እኛ ደግሞ አቤቱ በፊትህ እንሰግዳለን እናመሰግናለን ብለን መልስ እንሰጣለን በዚህ ጊዜ ሁላችንም እንሰግዳለን ከመቀመጫችን ተነስተን በጉልበታችን ተንበርክከን ለእግዚአብሔር እንሰግዳለን ማለት ነው ከዚህ ቀጥሎ ቄሱ ፍታዘው ይደግማል በየጸሎቱ ላይ ሲመርቀን ሲለምንልን አቤት እያል ወደ ፈጣሪያችን እናመለክታለን ማለት ነው። ዲያቆኑ፣ ዋናው ዲያቆን በእንተ ቅድሳትን ይደግማል። እሱ በሚደግምበት ጊዜ እኛ ደግሞ በየምዕራፉ አሜን ኪራ ላይ ሾን አቤቱ ይቅር በለ በየምዕራፉ አሜን ኪራ ላይ ሾን አቤቱ ይቅር በለ እሱ እስኪጨርስ ድረስ በየምዕራፉ አሜን ኪራላይሶ ሶ አቤቱ ይቅር በለ ማለት አለበት። ይህ ከጨረሰ በኋላ በዜማ ተንስ ለጸሎት ይላል። እኛ ደግሞ እግዚኦ ሰላም ለኩልክሙ ሲለለን እ መንፈስከ እንላለን። አሁን ቄሱ ചില ഞാൻ കേൾക്കുമോ ആ ሲያስገዱ ሰለስቱ አሃዱ እንላለን። ይህንንም የምንለው ቄሱ ሶስት ጊዜ ይላል እኛም ሶስት ጊዜ እንቀበላለን ማለት ነው። ከዚህ ቀጥሎ ቄሱ ሰላ ይችላል እኛ ደግሞ ቅድስት ቤተ ክርስቲያን ማህደረ መለኮት አሁን ደግሞ ቄሱ ሱ አሁንም <Substance> <com selection> <smoke> Hãy subscribe cho kênh không

ንሰግድ ለከ ክርስቶስ ስላቡ ከሄድ ሰማያዊ ወመንፈስ ከቅዱስ ማህየዊስ መመጣይከ ዋዳሃን ከነ እንላለን